ከአማራ ክልል ወደ አዲስ አበባ የሚንቀሳቀሱ ተጓዦች በየጊዜው ወደ ከተማዋ ለመግባት የሚያጋጥማቸውን እንግልት መፍትሄ እንዲፈለግለት ሲሉ ጥሪ አሰምተዋል። ከአማራ ክልል በተለይም ከደቡብና ሰሜን ወሎ እንዲሁም ከሰሜን ሸዋ ወደ አዲስ አበባ የሚንቀሳቀሱ ተጓዦች ወደ አዲስ አበባ ለመግባት የሚደርስባቸው እንግልት ዘላቂ መፍትሄ እንዲበጅለት ነው ያሉት። ከፌዴራልና ከክልል መንግስታት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፌዴራል መንግስት ከዚህ ቀደም ለቀረቡ መሰል ቅሬታዎች በሰጠው ምላሽ በአማራ ክልል በተካሄደው ጦርነት ወቅት ለመታወቂያ መስሪያ የሚያገለግሉትን ጨምሮ በርካታ ሰነዶች ተዘርፈዋል ማለቱ የሚታወስ ነው። የተዘረፉት ሰነዶች ለሽብር ተግባር ሊውሉ እንደሚችሉ መረጃ መኖሩ ደግሞ የክልሉን መታወቂያ በያዙ ሰዎች ላይ ጥብቅ ፍተሻ ለመደረጉ ምክንያት ነው ሲል አመልክቷል። ለዝርዝሩ መስፍን አራጌ ከደቡብ ወሎ ዞን ለገሂዳ ወረዳ የተነሱት መሐመድ አያሌው የተባሉ አስተያየት ሰጪ ሰሞኑን አዲስ አበባ ለመግባት አርባ ኪሎ ሜትር ገደማ ሲቀራቸው አለልቱ ከደረሱ በኋላ ወደ አዲስ አበባ እንዳይገቡ በጸጥታ ኃይሎች በመከልከላቸው ወደ ደብረ ብርሃን ከተማ መመለሳቸውን ይናገራሉ። እህቴ አዲስ አበባ ነበረች እና ታማ እሷን ለማምጣት ነበር። መሪው ፍተሻ ያው ከደሴ ጀምረን ከኮምቦልቻ ፍተሻ እንደ ማንኛውም ሰው እየተፈተሽን ሚደረስ እዛ አለዱ ስንደርስ ውረዱ ተባልን። ወረን መታወቂያችሁን አንጡ ተባል። መታወቂያችንን ሰጠን ተፈተሽ። ከተፈተሽን በኋላ ሰሜን ወሎ ና ደቡብ ወሎ የተባለ መታወቂያ የያዘ ሰው አዲስ አበባ አይገባም፣ አዙር ተባል። ካመጣበት አገር እዛው ቀጥታ መልስ ብሎ አስመለሰ። ስማቸው መግለጽ ያልፈለጉ አንዳ አስተያየት ሰጭ ደግሞ እንግልቱ ሰብአይ ክብርን እስከሚነካ ስደበ እና ድብደባ ይደርሳል ብለዋል። አሌሊቱ ስንደርስ ነው መኪና ሁሉ እየተመለሰ የነበረው። በዛ ላይ ማንጓጠጣለን፣ ማታታለን በዛ ላይ ሹፌሩን አንድ ይመልሳለሁ ብለህ እንትን ምትል ከሆነ ሌላ ነገር እንዳይመጣ በነገር ያለው ዝቶበን ሁሉ ነው የመለሰው። ልጅ የያዙ መጫቶች አሉ። እና እነዚህ ሰዎች ራሱ እንዴት እንደሚሆኑ ራሱ በጣም ከባድ ነው። ከቀናት በፊት ለአሜሪካ ድምፅ አስተያየታቸውን ሰጥተው የነበሩ ሀሊማ አያሌው የተባሉ ግለሰብ ወደ አዲስ አበባ እንዳይገቡ በመደረጋቸው የውጭ ጉዟቸው እንደተስተጓጎለ ተናግረዋል። በረራ ነበረኝ፣ በረራው ቀርቷል። ግን ማለቱም አልቻሉም። የእኔ ችግር ይሄ ነው። መቼ ነበረ በረራዎት? ዛሬ ነበረ። አልፎኛል። በቃ ዛሬ መግባት መድረስ አልቻልኩም። ትናንት የወጣን ንልኛል። አቶ መሀመድም እህታቸውን የጤና ሁኔታ ሳያረጋግጡ ከመመለሳቸው በላይ ለማደሪያና ለምግብ የሚከፍሉት እስከ ማጣት መድረሳቸውን ገልጸዋል። ስር ማላችም ነበረ እስካሁን ትናንትና ደብረ ብርሃን ምሳ አልበላንም። አልበላንም። ዛሬ ቁርስ አልበላንም። መሳፈር ያለ አንዳንዶቹም ለምኖ እስከ ማደር የተሻገረ ችግር ማስተናገዳቸውን ይጠቅሳሉ። ችግሩ ዘላቂ መፍትሄና ወጥ አቅጣጫ ሳይሰጠው በመቀጠሉ በርካቶች ለእንግልትና ለተጨማሪ ወጪ ተዳርገዋል። በህዝብ ትራንስፖርት አገልግሎት የተሰማሩ ባለሀብቶች ኪሳራ እየደረሰባቸው ነው የሚሉት ደግሞ በአማራ ክልል የሰሜን ሸዋ ዞን የህዝብ ትራንስፖርት ማህበራት ጥምረት ሰብሳቢ ገብረ እግዚአብሔር ተሰማ ናቸው። ተፈጠረው ከባለፈው በቀጣይ አማ ሰሌዳዎች እና የአማራ መታወቂያ የያዘ አያልፍም ነው እየተባሉ ያሉት እና ብዙዎቹ ከተለያዩ ቦታ ነው የሚመልሱት። ካሌልቱ ይመለሳሉ፣ ከበኬ ይመለሳሉ፣ ሰንዳፋ ከለገጣፎ የሚባል ቦታ አለ፣ ከዛ ድረስ ይመለሳሉ። ምንድን ነው ይህን ነገር መንግስት ይጣው ብለን ለዞናችን አመራሮች የተናገርንበት ሁኔታ አለ ግን አልተፈታም። በዛ ላይ ሹፌሮች ይደበደባሉ፣ ሹፌሮች ይንገላታሉ። ተሳፋሪ ሳይቀር እንዲህ አይነት ችግሮች ይደርሱበታልና ከፍተኛ እንግልት በየቀኑ ይነግሩናል። በየቀኑ እኛም የምንናገራለን። የተገኘ መፍትሄ ግን የለም። በተለይ ሰሞኑን ከመስቀልና እሬቻ በዓላት ጋር ተያይዞ ችግሩ በስፋት መስተዋሉን አስተያየት ሰጪዎች ይናገራሉ። ትናንትናና ዛሬ የተጠናከረ ፍተሻ እየተደረገ ተሳፋሪዎች ወደ አዲስ አበባ እንዲገቡ ቢደረግም ችግሩ መልሶ ያገረሻል የሚል ስጋት እንዳላቸው ጠቅሰዋል። በጉዳዩ ላይ ከፌደራል ዘላለም ሆነ ከክልል መንግስታት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የፌዴራሉ መንግስት ከዚህ በፊት ለተመሳሳይ ቅሬታ በሰጠው ምላሽ ጥብቅ ቁጥጥር የሚደረገው አዲስ አበባ ላይ ሊፈጸም የሚችል የሽብር ጥቃትን ለመከላከል እንደሆነ አስታውቆ ነበር። በአማራ ክልል በተካሄደው ጦርነት ወቅት ለመታወቂያ መስሪያ የሚያገለግሉትን ጨምሮ በርካታ ሰነዶች ተዘርፈዋል ብሏል። የፌዴራሉ መንግስት የተዘረፉት ሰነዶች ለሽብር ተግባር ሊውሉ እንደሚችሉ መረጃ መኖሩ ደግሞ የክልሉን መታወቂያ በያዙ ሰዎች ላይ ጥብቅ ፍተሻ ለመ ደረጉ ምክንያት እንደሆነ አመልክቷል። አንዳንድ እንግልት የደረሰባቸው ሰዎች ግን ጉዳዩ ከጸጥታ ችግር ጋር ከተያዘ ተሳፋሪ እንዳይጉላላ ሌሎች አማራጮችን መጠቀም እንደሚቻል ይገልጻሉ። አቶ ገብረ እግዚአብሔርም በዚህ ሀሳብ ይስማማሉ። ይሄ ደግሞ ተነግሮ ቢሆን ተጓዦች እንዳይንቀሳቀሱ ባለበት ሁኔታ እንዲቆሙ ማድረግ ይቻል ነበር። ከሰሜንም ከደቡብ ወሎ፣ ከሰሜን ሸዋም በአዲስ አበባ መግባት በዚህ ሳምንት አይቻሉም እናቁሙ ማለት ይቻል። እኛ መንግስት ሰምቶም ይሁን አልሰማ አላቅም። እነሱም እንደዚሁ ማስተላለፍ የሚገባቸው መልክት ሳያስተላልፍ ደርሶ ነው እሱ ህዝቡን ለእንግሊዝና ለችግር የዳረጉ። በዚህና በተመሳሳይ ጉዳዮች ላይ ትናንት መግለጫ ያወጣው የአማራ ብሔራዊ ንቅናቄ አብን የፌዴራሉ መንግሥት በሚያስተዳድራቸው ጎዳናዎች ላይ የመብት ጥሰት እየተፈጸመ ነው ሲል አውግዘዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።